በአማራ ክልል ውስጥ ያለ ዕድሜ ጋብቻ ከኮሮና ቫይረስ መቀስቀስ በኋላ ቁጥሩ መጨመሩ ተሰምቷል። ይህን የተመለከተ ዘገባ በምሽቱ ይደመጣል። እኔ ቴክኒካል ማኔጀር የሆንኩት እና ለዩሮፒያን ስፔስ ኤጀንሲ ለሶስት ይህን ፕሮፖዛል አዘጋጀን ወጣቷን የኤሮኒቲካል መሐንዲስ ሊዲያ ረዝንናት። የአፍሪካ ሰው አልባ አውሮፕላኖች ወይም ድሮንስ ስምሪት ፖሊሲን ለማዘጋጀት ስላደረገችው ተሳትፎ በምሽቱ እንሰማለን። ተጨማሪ ዘገባዎችም አሉን። ሀብታሙ ስዩም መሰናደውን እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ይከውናል። ኤደን ገረመው አስከትላ የዓለምን ውሎ እና ዳር ታስቃኝናለች። እንደምን አምሽታችኋል። ከጋቢና ዜናዎች ጋር ኤደን ገረመው ነኝ። የአዋሽ ወንዝና የሰበቃ ሀይቅ ሙላትን ተከትሎ ሰዎች ከቀያቸው መፈናቀላቸው ተነገረ። አደጋው የደረሰው የአዋሽ ተፋሰስን በሚያዋስኑት ምስራቅ ሸዋና አርሲ ዞን ወረዳዎች ሲሆን የመንግስት ባለስልጣናት የጉዳቱን መጠን እስካሁን አልገለጹም። በወንጂ ስኳር ፋብሪካ ብቻ ከአምስት ሺህ ሰዎች በላይ ከጎርፉ ሸሽተው ቀያቸውን ለቋል ተብሏል። ዘገባውን ያደረሰን ሙክታር ጀማል ነው። ዩናይትድ ስቴትስ የኮቪድ-19 መከላከያ ክትባትን ለመፍጠር ለማምረትና በዓለም ዙሪያ እኩል ለማከፋፈል የተወጠነውን ዓለም አቀፍ እቅድ የመሪነቱን ሚና የያዘው የዓለም የጤና ድርጅት ስለሆነ አልሳተፍበትም ስትል አስታወቀች። የዓለም የጤና ድርጅት የወረርሽኞች ዝግጁነት ጥምረትና ለድሀ ሀገራቶች ህጻናት ክትባት ለማዳረስ በቢልና ሜለንዳ ጌትስ የተቋቋመው ድርጅት የኮቪድ-19 ክትባት ተደራሽነት ላይ የሚሰራ የጋራ መርሃ ግብር ዘርግቷል። አንድ መቶ ሰባ ሀገራቶችም በእቅዱ ለመሳተፍ እየተነጋገሩ ናቸው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የዓለም የጤና ድርጅትን የወረርሽኙን ጉዳይ በትክክል አልያዘም ስርጭቱ ለመነጨባ ለቻይናም ያዳላል በሚል ወንጅለው ባለፈው ሐምሌ ላይ ሀገራቸውን ከድርጅቱ ማስወጣታቸው ይታወሳል። የዋይት ሀውስ ቃል አቀባይ ጄድ ዲር ባወጡት መግለጫ ዩናይትድ ስቴትስ ወረርሽኙን ለማሸነፍ ከዓለም አቀፍ አጋሮቿ ጋር መስራቱን ትቀጥላለች። ይሁን እንጂ በዓለም የጤና ድርጅትና በቻይና ተጽዕኖ በሚንቀሳቀሱ ድርጅቶች ግን አንገደብም ብለዋል። በዩናይትድ ስቴትስ ትልቅ ትኩረት የተሰጠው የዴሞክራቲክ ፓርቲው የማሳቹሴትስ ክፍለ ግዛት ቅድመ ምርጫ ሴናተር ኢድ ማርኪ ተቀናቃኛቸውን የኮንግረስማን ጆ ኬኔዲን አሸንፈዋቸዋል። የ39 ዓመቱ አመቱ የተወካዮች ምክር ቤት አባል ጆ ኬኔዲ የ74 ዓመቱን ሴኔተር ማርኪን ምክር ቤት ውስጥ ሆኖ ወቅታዊ ሁኔታው ያልገባቸው ሲሉ መንቀፋቸውና ከተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ወደ ኋላ ላይ ድጋፍ እንዳገኙ ይታወሳል። ሆኖም ሴኔተር ማርኪ በማሳቹስቴትስ ሕዝብ ትልቅ ተወዳጅነት እንዳላቸውና ሴኔተር ኤልዛቤት ዋረን እና ኮንግረስ ውመን አሌክሳንድሪያ ኦካሲዮ ኮርቴዝን ጨምሮ የዴሞክራቲክ ፓርቲው ተራማጭ አባላት ድጋፍ እንዳላቸውም ተገልጿል። ሌሎች በርካታ የዴሞክራቲክ ፓርቲው የምክር ቤት አባላት ተፎካካሪዎቻቸውን በትላንትናው ቅድመ ምርጫ አሸንፈዋል። አድማጮች፣ ለሰዓቱ የያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋ ሰፊና ፕሮግራሞች ጋር አብራችሁ ቆዩ። ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ይቀጥላል። የዚህ መሰናደው ቅጂ በፌስቡክ ገጻችን ላይ ይቀመጣል። ማናቸውንም ማስተያየቶች በፌስቡክ ገጻችን በኩል ልታደርሱንም ትችላላችሁ። ወደ ቀዳሚው ዘገባ እናምራ። የኮቪድ-19 ቫይረስ ከተቀሰቀሰ ወዲህ በአማራ ክልል የጋብቻ ዕድሜያቸው ሳይደርስ የሚዳሩ ሴቶች ቁጥር እየጨመረ ነው ሲሉ የሚመለከታቸው የክልሉ ባለሥልጣናት ለአሜሪካ ድምፅ ተናግረዋል። የክልሉ ፖሊስ በበኩሉ ያለዕድሜ ጋብቻ ባህል አሁንም በክልሉ መኖሩን ጠቁሞ፣ ሆኖም የቅርብ ጊዜ ቁጥር መጨመርን ለማሳየት ደጋፊ ተደርጎ የቀረበው ጥናት እንከኖች ሳይኖሩበት እንደማይቀር ጠቁሟል። የአስቴር ምስጋናውን ዘገባ እንስማ። የ15 ዓመቷ ረዴት የስድስተኛ ክፍል ተማሪ ናት። ከአዲስ ቅዳም ወደ ባህር ዳር የመጣችበት ምክንያት ስጠይቃት ያለ ዕድሜዋ ቤተሰቦቿ ሊድሯት እንደሆነ በመስማቷ እንደሆነ ትናገራለች። ሲስተር ነግራ ያለች ውል ሲጨርሱ ሊድሮሽ ነው ሊያቄስ ብላ እዚያ፣ እኔ ደግሞ ወደዚህ ጠፋውና ትምህርት የመማር አለብኝ ብዬ ጠፋውና መጣሁ። ባህር ዳር ወረዱኝና የሆነ ደለላይ ያዘን። ደለ ላይ ሲይዘን ሰው ቤት ትገባላችሁ ሲለን አዋን አሉት እዚያ እሷ ትዕግስት ምትባላት ጓደኛዬም አለች። አዋን አልነውና መጣ ነው። ከዛ ሆቴል ቤት ወሰደን። ሆቴል ቤት ሲወስደን እኔስ መስከረም ነው እምፈልግ ዛሬ ሳልፈልግም አለችው። እዚያ ወደ ሌላ ወሰደን። ሌላዋ ደግሞ ምንም አግኝቻለሁ ተው አለችው። እዚያም በኋላ አልጋ ሊያዝላችሁና ደሩ አለን እሻል ነው እሻል ነው። እኛ ደግሞ አናውቅም። እሻል ነው ዝም ብለን እዛ አንዱ ክላስ ሁለት ታልጋለን። እሷና እኔ አብረን ተኛን። እሱ የራሱን ተኛ። ከዛም በኋላ ዝም ብሎ በጠበጠን። እንጨዋለን ስንለው ተዋል። ፆታዊ ጥቃት ሊያደርስባችሁ ማለት ነው። ከዛ እንጨዋለን ስንለው ዝም አለና ተዋል። ከዛ ሲነጋ ደግሞ አሁንም ወሰደን እሷ ሽሮ ቤት ገባች። እኔ ደግሞ ወደዚህ መጣ። የጎዳና ተዳዳሪ ሴቶችና ሕጻናት መከላከያ ተሀድሶ የተባለ ድርጅት በተለያዩ ምክንያቶች ከገጠር ወደ ከተማ ከቤተሰቦቻቸው ጠፍተው የሚመጡ ታዳጊዎችን ገና ከመኪና ሲወርዱ መናኸሪያ ላይ ባስቀመጣቸው ወኪሎቹ አማካኝነት ወደ ድርጅቱ እንዲመጡ ያደርጋል። ከዚያም ወላጆችን በማስጠራት የምክር አገልግሎት በመስጠት ልጆቹን ለወላጆቻቸው ያስረክባል። ወይዘሮ ሰናየት ገዳሙ የድርጅቱ ሰራተኛ ናቸው። የኮሮና ቫይረስ ከተከሰተ ወዲህ ወደ ድርጅቱ የሚመጡ ታዳጊዎች የለም ማለት ይቻላል ይላሉ። አሁን እንዳጋጣሚ በኮቪድ ምክንያት ትምህርት ስለተዘጋ ነው እንጂ ከዛ በፊት የሚመጡበት ወራቶች አሉ። ልጆቹ በጋብቻ የሚመጡት ልጆች ብዙ ናቸው። ጥር ላይ ይበዛል። ጥር የጋብቻ ወቅት ስለሆኑ በአብዛኛው ልጆች የሚመጡት ጥር አካባቢ፣ በጣም ብዙ ልጆች ይመጣሉ። ያው በኮቪድ ምክንያት ወደዚህ ከገቡት የተወሰኑ አሁን ጥቃት የተፈጸመባቸው ልጆች በሴትነታቸው ጥቃት የተፈጸመባቸው ልጆች ናቸው የሚበዙ እዚህ ድርጅት የገባችው አሁን እንዳልኩሽ በኮቪድ ምክንያት አንድ ልጅ ነች በአማራ ክልል ሴቶች ጉዳይ ቢሮ የሴቶች ንቅናቄ ተሳትፎ ማስፋፊያ ዳይሬክተር አቶ ስማቸው ዳኝ እንደሚሉት በዚህ ዓመት በተለይ የኮሮና ቫይረስ ከተከሰተ ወዲህ ከ350 በላይ ታዳጊዎች ያለ እድሜያቸው ተድረዋል። ይህም ከባለፈው ዓመት ጋር ሲነጻጸር ቁጥሩ መጨመሩ ነው የተናገሩት። የኮሮና ቫይረስ ከመከሰቱ በፊት የተፈጸመ ያለ እድሜ ጋብቻ 1280 ነበረ በኦልሞስ በዘጠኝ ወሩ ማለት ነው በሶስት ወሩ ውስጥ ግን የኮሮና ቫይረስ ከተከሰተ በኋላ ወደ 358 ተከስቷል ማለት ነው። ይህንንም በወር አማካኝ ወስደን ስናየው የኮሮና ቫይረስ ከተከሰተ በኋላ ያው የጨመረበት ሁኔታ ነው ያለው። እንግዲህ ያውም በአስቸኳይ ጊዜ አዋጅ ውስጥ ነው። ይሄ ማህበራዊ ግኝቶች ተከልክለው ባለበት ሰዓት ማለት ነው። ስለዚህ ይሄ እንግዲህ በተለይ ትምህርት ቤቶች በመቋረጣቸው ማለት በመዘጋታቸው እና የእኛ አጠቃላይ የሁሉም አካላት ተረብረብ ወደ ቫይረሱ ወደ መከላከል ስራ ላይ በመሆኑ ምክንያት ይሄ እንግዲህ የተከሰተበት ሁኔታ ነው ያለው። የአማራ ክልል ፖሊስ ኮሚሽን የሴቶችና ህጻናት መምሪያ ኃላፊ ምክትል ኮማንደር ማዕዛው አልልኝ በበኩላቸው ቁጥሩ ተጋኗል ይላሉ። እነሱ የሚያቀርቡት ዳታ በጣም የተጋነነ ነው። ወንጀሉ የለም ማለት አይደለም። በአማራ ክልል ከዚህ በፊትም በስፋት ይፈጸምበታል ከሌሎች ክልሎች በተለይ አሁን ደግሞ ይሄ ዝግትግት ያለ ነገር ሲሆን እንደሚጨምር ማንም ሰው ሊገምት ይችላል። አንደኛ በደንብ ጥናት የሚያስፈልገው ነው። እንዲህ ነው ጨምሯል፣ ቀንሷል ለማለት አሁን የኛ የዳታ አያያዛችን ስርዓታችን ትንሽ ደካማ ስለሆነ እነሱ ደግሞ ዳታውን ያመጡበት አግባብ ስንነጋገር ክፍተት እንዳለበት እንደውም ለምሳሌ የአንድ ዞን ሰባ ስምንት ምዕራብ ጎጃም ይመስለኛል፣ ሰባ ስምንት ያለ እድሜ ጋብቻ ይሄ ሰባ ስምንቱ ለምንድን ነው ፖሊስ ላይ ምርመራ ያልተጀመረበት? ወደ ፖሊስ ለምንድን ነው ያመጣው ነው። እነሱ ከደረሱበት ወደ ፖሊስ ማምጣት አለባቸው አይደል? በዘንድሮ ዓመት በአማራ ክልል ከጾታ ጋር በተያያዘ የተፈጸሙ ጥቃቶች 900 ሲሆኑ 863 የወንጀል መዝገቦች ተከፍተው በ በ204 ላይ የቅጣት ውሳኔ መተላለፉን የክልሉ ፖሊስ ኮሚሽን መረጃ ያመላክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም በድጋሚ እናመሰግናለን። ሊዲያ ረዘነ በማላዊ የቴክኖሎጂ ማዕከል ውስጥ ከተለያዩ የአፍሪካ ሀገራት ከተውጣጡ የህዋ ሳይንስ ተመራማሪዎች እና መሐንዲሶች ጋር በመሆን የሰው አልባ አነስተኛ አውሮፕላን ወይም ድሮን መግጠም ስልጠና ለሶስት ወራት ወስዳለች። ስልጠናው እንዳለቀም በኮቪድ-19 ምክንያት ተጥለው በነበሩ የእንቅስቃሴ ገደቦች ሳቢያ በዛው በማላዊ በመቆየት ከኬንያውያን ወጣቶች ጋር ተጣምራ የአፍሪካ የሰው አልባ በረራ አካላት ወይም የድሮን አየር ትራፊክ መቆጣጠሪያ ፖሊሲ እያዘጋጀች ትገኛለች። ወደ ሀገሯ ስትመለስም የድሮን መግጠም ስልጠና ለመስጠት ዝግጅት እያደረገች ነው። በቅርቡ የአፍሪካን የህዋ ሳይንስ መረጃ መተንተኛ ድረገጽ ዕድሜያቸው ከ30 በታች የሆኑና በአፍሪካ ህዋ ላይ ተጽዕኖ እያሳደሩ ካሉ ምርጥ አስሮች ውስጥ አካቷታል። እደን ገረመው ከሊዲያ ጋር አጭር ቆይታ አድርጋለች። ሊዲያ ረዘነ በቻይናና ቱርክ የህዋ ሳይንስ ምህንድስና ትምህርቷን ያጠናቀቀች የ24 ዓመት የህዋ ሳይንስ መሐንዲስ ናት። ከሶስት ወራት በፊት በማላዊ የሰው አልባ በራሪ አካል ድሮን የመግጠም ምህንድስና ትምህርቷን ስታጠናቅቅ በኮቪድ-19 ምክንያት በረራዎች በመቋረጣቸው ወደ ሀገሯ መመለስ አልቻለችም። በዚህ ወቅት ታዲያ በስልጠናው ላይ ከተዋወቀቻቸው ኬንያውያን ወጣቶች ጋር በመጣመድ የሰው አልባ በራሪ አካላት የአየር ትራፊክ መቆጣጠሪያ ደንብና መመሪያ በማዘጋጀት ላይ እንደምትገኝ እንዲህ ታስረዳለች። መጋቢት ሰው አልባ አውሮፕላኑን ስልጠና ጨረርኩኝ። ከዛ በኋላ ግን ተነሳሽነቴን እና ከጀርባ ያለውን እውቀቴን በማየት የሆኑ ሰዎች ለፕሮጀክት እንትን ጠየቁኝ። ቀላቀል ማለት ነው። ፕሮጀክቱ ደግሞ ከግንቦት ጀምሮ እንትኑን መጻፍ ጀመርን፣ ፕሮፖዛሉን ማዘጋጀት ጀመርን። ይሄ ፕሮጀክት ለምንድን ነው እንትን ያለው? እዚህ እየሰራን እያለ ለስልጠናውም እና የተለያዩ ኦልሬዲ የተለያዩ ድርጅቶች ይሰራሉ ማላዊ ውስጥ በድሮን ማለት ነው እና ትልቁ ችግር የነበረው የመስማማት ነው። አውሮፕላን ይበራል፣ ሰዎች ያሉበት ቦታ ሊበር ይችላል። እሱ እሱን እንዴት አድርጎ ነው ማኔጅ የሚደረገው የሚለው ነገር ሁልጊዜ ጥያቄ ነበረ እና እሱን እንዴት አድርገን መቅረፍ እንችላለን የሚለውን አስበን፣ በሱ ዙሪያ ታኒ አካባቢ ለስፔስ ኤጀንሲ ነበረ እና የሰጡኝ አብረን ልንሰራቸው የነበር ነው ሰዎች እና ኬንያዊ ነው ልጁ የጀርመን ካምፓኒ ያለው እና ሶስት ሌላኛዋ ደግሞ አብራይ ትማ ነበረችው። ኬንያዊ በሴም ፊልድ ነበረች እኔ ቴክኒካል ማኔጀር የሚሆንኩት እና ለዩሮፒያን ስፔስ ኤጀንሲ ለሶስት ይህንን ፕሮፖዛል አዘጋጀን። ከዛ በኋላ አስቀመጥ ነው ማለት ነው እና በጨረታ ነበረ በሱ ካምፓኒ እንደ ነበረ እንትኑን ፈንዱን ምን እንትን የምንለው ጂአይዜድ ካምፓኒ ያለ የጀርመን ካምፓኒ እና ዊንኮፕተር የሚባለው የሰው አልባ እንደዚሁ የሚያዘጋጅ የሚሰራ ወይም የሚያዘጋጅ ድርጅት ነበረ። ሌላ ደግሞ ዩኒሴፍን ደግሞ እኔ እንደ ፖይንት ኦፍ ኮንታክት ሆኝ አናገርኳቸው። በዚህ እንትን እንዲረዱን የዩኒሴፍ ማላዊን ማለት ነው። እነሱን አዘጋጀን። ፓይለት ፕሮግራም ብለን ያሰብነው ማላዊ ውስጥ እንዲዘጋጅ ነው። ምክንያቱም ማላዊ ውስጥ ብዙ ድርጅቶች የሰው አልባ አውሮፕላን ካምፓኒዎች ወይም ድርጅቶች እየሰሩ ይገኛሉ። እና እሱን እንዴት መቅረፍ እንችላለን የሚለውን ነገር በእነሱ ልንሞክረው ነው እና በጥናት ነው የሚደረገው ማለት ነው። በሱ መሰረት ሲስተም አርኪቴክቸር ነው የምናዘጋጅላቸው ማለት ነው። ቪዲያ በማላዊ በነበራት ቆይታ የሜኬንዚ የላቁ የሴቶች ሽልማት እጩ ሆናም እንደነበረ ትናገራለች። ሜኬንዚ ዊሜን አቺቭመንት አዋርድ የሚባል አለ እና በሊንክዲን የሆነ ሰው ነው ጥሩ ባክግራውንድ ያለች ትመስ ያለሽ እና እስቲ ሞከሬው አፕላይ አድርጌ ተብዬ አፕላይ አድርጌ ነበረ። ከዚህ ማለት የአለማችን አንደኛ የኮንሳልተንሲ ካምፓኒ ነው። አሜሪካ ውስጥ ነው ቤዝ የሚያደርገው ግን ብዙ ሀገራቶችም አለ ማለት ነው። አዲስ አበባ ናይሮቢም አለ እና በእነሱ ከናይሮቢ ነበረኝ እንትን የተደረገልኝ እና ዋን ኦፍ ደ ፋይናሊስት ሆኜ ከዛ አሁን በነሱ ስር ወርክሾፕ ላይ እንዲያግዙኝም መሳተፍ ችያለው ማለት ነው። ፋይናሊስት ስለወኩኝ እሱም አንድ ነገር ነው። እዚህ ከመጣው በኋላ ኮምፕሊሽ ያደረጉት ብዬ ማስበው የመጀመሪያው የኢትዮጵያ ሳተላይት ኢቲ አር ኤስ ኤስ ዋን ወደ ህዋ ስትመጥቅ በስራ ሂደቱ ላይ ተሳታፊ የነበረችው ሊዲያ በአፍሪካ የህዋ ሳይንስ ላይ ከሰላሳ አመት እድሜ በታች ሆነው ተጽዕኖ እየፈጠሩ ያሉ አስር አፍሪካውያን ወጣቶች ዝርዝር ውስጥም በአፍሪካ ስፔስ ሳይንስ ተቋም ገብታለች። እኔ ብዙ ቮለንታሪ አክቲቪቲዎች እሰራለሁ እና አንደኛው ምሰራበት ኢትዮጵያን ስፔስ ሳይንስ ሶሳይቲ ፐብሊክ ሌክቸር አቀርብ ነበረ እና በእነሱ የሆነ ግሩፕ ቻት ዋትሳፕ ላይ አለ። በዛ መሰረት አንዳንድ ኢንፎርሜሽኖችን ፊድ ማድረግ እችላለሁ፣ ማወቅ ቶሎ ቶሎ ማወቅ እችላለሁ እና እንደዚህ አይነት መግለጫ አየሁ። ዝም ብዬ አፕላይን ነው ያደረኩት። ውድድር ነበረ። እኔ ግን ትልቅ ነገር ነው ብዬ አላሰብኩም ነበረ። ብዙ ነገሮችን ሞክራለሁ እንደዛ እየሞከርኩ ነበረ። መለሱልኝ፣ እንደዚህ ቶፕቴን ውስጥ ገብተሻል፣ ና አሳውቂን አሉ። ከዛ ላኩላቸው ሙሉ ኢንፎርሜሽን ምን አክቹዋሊ ምን ምን ላይ እየሰራው እንደነበር እንዴት እንደሰራውት የሚለውን ነገር ማለት ነው። እና በዛ መሰረት ታጫው ማለት ነው። በቶፕቴን ውስጥ አስር ምርቶች ነው የምንባለው በኮሮና የተነሳ ስብሰባ ይኖራል፣ ግን መቼ እንደሚሆን እንዴት እንደሚሆንም ግልጽ አይደለም እስካሁን ያው ኮሮና የሚባለው ነገር ስላለ ማለት ነው። ያለበት የስፔስ አፍሪካ የሚባለው ቦታ ሌጎስ ነው መሰለኝ የሚሆነው። እዛ ያው አሰምብሊ ምናምን ነገር እንደ ኮንፈረንስ አይነት ነገር ይኖረናል። እሱን ነው እስካሁን የማውቀው። በማላዊ የሚሞከረው የሰው አልባ አውሮፕላኖች ወይም ድሮኖች መመሪያ ደንብ ሲጠናቀቅ በአህጉር አቀፍ ደረጃ ለተግባር እንዲውል ሀሳቡ እንዳላት የምትናገረው ሊዲያ እሷ በማላዊ የወሰደችውን የሰው አልባ አውሮፕላን መገጣጠም ምህንድስናም በኢትዮጵያ እንዲሰጥ እየሰራች መሆኑንም ትገልጻለች። አሁን ኢትዮጵያ ስመለስ አንደኛው ፕሮጀክት ምንድን ያሰብ ነው ኢትዮጵያ ውስጥ ይህንን ተመሳሳይ የሰው አልባ አውሮፕላን እሱን ስልጠና እዚህ ያለውን ስልጠና እኔ እዛ ፕሮጀክት ማኔጅ እያደረግኩኝ ለመስራት አስበናል፣ ለማሰልጠን እና የሌሎች ሀገሮችን ትተን ኢትዮጵያኖችን ብቻ ማለት። ምክንያቱም አሁን በኮሮና የተነሳ ሌላ ሰው ትራቭል ማድረግ አይችልም። እዚህኛውም አሁን የሚቀጥለው ኮሆርት አሁን እኛ ትራቭል ማድረግ ስንችል ስለነበር የሁሉም አፍሪካን ሀገሮች ነው የሚሆነው። አሁን የሚቀጥለው ኮሆርት ግን ማላዊያንስ ብቻ ነው የሚሆኑት እና እኛም ሀገር ተመሳሳይ ነገር እንዲኖር ሰዎችን እያናገርኩ ነበር እና አንደኛው ልክ እንደመጣው የማደርገው ነገር እሱን ነው የሚሆነው። በዩኒሴፍ ማላዊ ኢንዶርስ ያደርገናል። ቨርጂኒያ ቴክ ዩኒቨርሲቲ ኢንዶርስ ያደርገናል። እኛን ያሰለጠኑን ዩኒቨርሲቲዎች ናቸው። የአሜሪካን ዩኒቨርሲቲ እና የኢትዮጵያ መንግስት ተስማምቶበታል። የሆነ ፐርሰንት ያህል ገና ሄጄ የማናገራቸው ሰዎች ይኖራሉ። ግን ግን ጥሩ ነገር የሚሆን ነገር ነው እና ሚዲያ የሰው አልባ አውሮፕላኖችን የማብረር እና የመገጣጠም ፍላጎቱ ላላቸው ወጣቶች ትምህርቱን ለመስጠት የበጀት እጥረት እንዳለባት ገልጻ በዚህ ዙሪያ አቅሙ ያላቸው ባለሀብቶችና በጎ ፈቃደኞች እንዲያግዟትም ጥሪ አቅርባለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኮሮና ቫይረስ ያገገሙ ሰዎች ከበሽታው ጋር ተያይዘው ለሚመጡ ሌሎች የጎንዮሽ ችግሮች እንደሚጋለጡ በጤናው ዘርፍ የሚወጡ የተለያዩ ጥናቶች ያመላክታሉ። ከነዚህ ችግሮች አንዱ አብዝቶ ከመጨነቅ የሚመጣ የአእምሮ ጤና እክል አንዱ ሲሆን ተመራማሪዎች ከበሽታው ያገገሙ ሰዎች የአእምሮ መረበሽ፣ የእንቅልፍ ማጣትና ነገሮችን በትኩረት አለማሰብ የመሳሰሉ ችግሮች እንደሚገጥማቸው አሳውቀዋል። የዛሬ አምስት ወር አካባቢ ቫይረሱ ካደረሰበት ጽኑ ህመም ያገገመው ወጣት ፍጹም ጸጋዬ ግን ከበሽታው ከዳነ በኋላ ባሳለፋቸው ጥቂት ወራት ሕፃናትን የአማርኛ ቋንቋ ለማስተማር የሚረዱ የቴክኖሎጂ ፈጥራ ውጤቶችን ወይንም መተግበሪያዎችን እየሰራ ለተጠቃሚዎች በነጻ እያዳረሰ ነው። ከስመኝ ሸቆየ ጋር ተጨዋውተዋል። በአሜሪካን አገር አትላንታ ከተማ ነዋሪ የሆነው ፍጹም ጸጋዬ ከወራት በፊት በውጭ አገር የሚኖሩ ኢትዮጵያውያን ልጆቻቸውን የአማርኛ ቋንቋ በቀላሉ እንዲያስተምሩ የሚረዳቸው ሀበሻ ኪድስ ወይም በአዲሱ አጠራሩ ልጆች የተሰኘ መተግበሪያ ፈጥሮ እንግዳ አርገን ጋብዘነው ነበር። ባሳለፍነው ሳምንት ደግሞ ልጆች የአማርኛ ትሬሲንግ የተሰኘ ሁለተኛ መተግበሪያውን ሰርቶ ለተጠቃሚ ያቀርቧል። ፍጹም በሶስት ወር ጊዜ ውስጥ ሰርቶ ያጠናቀቀው ሁለተኛው መተግበሪያ ሕፃናትን ቋንቋ ከማስተማር ባለፈ ለአዕምሮ እድገት የሚጠቅም መሆኑን ያስረዳል። ህጻናት የፋይን ሞተር ስኪልሳቸውን የሚያዳብሩበት የፊደላትን እየጻፉ በእጃቸው እየዳበሱ እየነኩ እየጻፉ የሚለማመዱበት ፊደላቱን ፕራክቲስ የሚያደረጉበት አፕ ነው እና አይናቸውንና የእጃቸውን ኮኦርዲኔሽን ያዳብርላቸዋል። በዛ በተጨማሪ ደግሞ አሁንም ኤቢሲዲንም እንዲማሩት ይጠቅማቸዋል። ፋኒክስም ስላለው ድምፁንም እየሰሙ ያድጋሉ። ስለዚህ ቀድሞ ትምህርት ከመጀመራቸው በፊት ኤቢሲዲያቸውንም አሁንም ጠንቅቀው እንዲማሩ ያደርጋቸዋል። ፍጹም ቀደም ሲል የሰራው ፊደላትን፣ ቁጥርን፣ እንስሳትን፣ ቀናትና ወራትን የሰውነት ክፍሎችን ማስተማሪያ እንዲሁም የጨዋታ ወይም ጌም ክፍሎችን የያዘው መተግበሪያ በሶስት ወራት ውስጥ ከ25 ሺህ በላይ ተጠቃሚዎች ጋር ደርሷል። አዲሱ መተግበሪያም በተመሳሳይ በተለይ ወላጆች ልጆቻቸውን በቀላሉ ጽሁፍ እንዲያስተምሩበት የተዘጋጀ ነው ይላል። ልጆች ትብለው ሞር ብሮድ ነው ብዙ ነገሮችን በስም ደረጃ እንዲማሩት የሚጠቅማቸው ነው። ይሄኛው ግን መጽሐፉን እና እጃቸውን ፕራክቲስ የሚያደርጉበት ነው። ህጻናቶች ቶሎ ይሰለቻሉ ታውቂያለሽ። እና የተለየ ኢንቫይሮንመንት ይፈልጋሉ። ያንን ልጆች የሚለው ተጫውተው፣ ምናልባት ደግሞ ጽሁፍን መለማመድ ሲፈልጉ ደግሞ ይሄኛውን አዲሱን አምሃሪ ትሬሲንግ አፓችንን መጠቀም ይችላሉ ማለት ነው። በአሜሪካው ግዙፉ የአውሮፕላን ኩባንያ ዴልታ ውስጥ ኤርክራፍት መካኒክ ሆኖ የሚሰራው ፍጹም በአፕል ስቶርና በአንድሮይድ አማካኝነት ለተጠቃሚው በነጻ ያቀረባቸውን መተግበሪያዎች መስራት ይመኝ የነበረው ከልጅነቱ እንደሆነ ቢናገርም ወደ ተግባር ለመቀየር ጥንካሬውን የሰጠው ግን የዘመናችን ፈታኝ ወረርሽኝ የሆነው የኮሮና ቫይረስ ነው። በተለይ ወረርሽኙ በቅጡ ባልታወቀበትና ብዙ መረጃ ባልነበረበት ህዳር ወር ላይ በቫይረሱ የተያያዘው ፍጹም ኮሮና ያደረሰበትን ጽኑ ህመም እንዲህ ይገልጸዋል። በጣም የሚያስፈራ ጊዜ ነበረ። ብዙዎቻችን ስለ በሽታውም አሁን ያለንን ደረጃ እናቅም ነበር። በዛ ሰዓት ነው የታመምኩትና የሚያስፈራ ነገር ነበር። ህመሙም ደግሞ ከሚያማቸው ሰዎች አንዱ ውስጥ ነበርኩና ፕላስ ዶክተር በስልክ ማናገራቸው፣ በቪዲዮ ማናገራቸው ዶክተሮች ምንም ሊያደርጉልኝ እንደማይችሉ ነበር የሚነግሩኝ። ሲምተሞቹ የተለያዩ ናቸው። ሲጠሩ የነበሩት ሲምፕተሞቹ ሁሉ ደርሰውብኛል። ምግብን ቴስት ከለማድረግ ጀምሮ ፊቨር ነበረኝ ዳሪ ኤግ ቮሚቲንግና ምን ነገር የበዛ ሲምተም ነበር እና ሁሉም ሲምተሞች ደግሞ በአንዴ ስለነበረ ነው፣ በጣም የሚያስፈራ ጊዜ ነበረ። ስለ ኮሮና ቫይረስ ማብቂያ የሌላቸው መረጃዎች በሚወጡበት በአሁኑ ሰዓት ከቫይረሱ የሚያገግሙ ሰዎች ለተለያዩ የጭንቀትና የአይምሮ መረበሽ በሽታዎች ይጋለጣሉ። ከቻይናዋ ውሃን ግዛት ስለተነሳው ኮሮና ቫይረስ በቂ መረጃ ባልነበረበት ወቅት በሽታው በጽኑ ላጠቃው ፍጹም፣ ግን ትቶት የሄደው የተለየ ጥንካሬ ነው። እነዚህ አይዲያዎች ውስጥ የነበሩ ግን ቆርጬ በቃ መስራት አለብኝ ይሄ ነገር ነው፣ አናደር ቻንስ ነው እና ለእኔም የመኖር እድል እንደተሰጠኝ ብዬ ያሰብኩት ይሄ በአይምሮ ሲመላለስ የነበረውን ነገር በተግባር እንዳደርገው በቃ የገፋፋኝ ተርኒንግ ፖይንት ነበረ ማለት ነው። ለእኔና ለእነዚህ አቦች ቶሎ መጨረስ አይ ቲንክ ትልቅ አስተዋጽኦ አድርጎ አለ እና አይ ኖው መጥፎ ነገር ሲመጣ አንዳንዴ ጥሩ ነገር ይዞ አይደል የሚመጣው ፕሮባብሊ ተርን አውት ፎር ጉድ ነው፣ ህመሙ እንዳለ ሆነው ማለት ነው። እኔም እንግዲህ ይህን ያነሳሁበት ምክንያት ከኮሮና ጋር በተለይ ከቅርብ ጊዜ ወዲህ ተያይዞ የሚነሳው ጉዳይ ከበሽታው የተያዙ ሰዎች አብረው ስለሚያጋጥሟቸው ተጓዳኝ የጤና ችግሮች በተለይ ደግሞ የጭንቀት፣ የዲፕሬሽን የመሳሰሉት ችግሮች ናቸው። እቤት ለረጅም ጊዜ ከመቀመጥ ጋር የተያያዘ ብዙ ሰዎች ለጭንቀት ይጋለጣሉ። አንተ ደግሞ በተቃራኒው ከበሽታው አገግመ ወዲያውኑ በጣም ወቅታዊ ጠቃሚ የሆነ የቴክኖሎጂ ውጤቶችን እያቀረብክልን ነው እና ይሄ ጥንካሬ ከየት መጣ? በሰዓቱ ታምሜ በነበረበት ጊዜ መጥፎን አስቤ ነበር በቃ እስከ መጨረሻው መጥፎ ነገር ቢያጋጠመኝ ብዬ አልጋ ላይ ሳስብ ነበር እና ያ አስተሳሰብ የፈጠረብኝ ምንድን ነው፣ ለካ ነገን ስናስብ ነገ ሊያልፈን ይችላል። ነገ የሚያመጣውን አናውቅም እና ያለችን ጊዜ ዛሬ ስለሆነች አይ ቲንክ ዛሬ መጠቀም የሚለው ነገር ነው አይምሮ ውስጥ የነበረው። ስለዚህ አደርገዋለሁ ብዬ የጠበቅኩትን ነገር መጨረስ እንዳለብኝ አመንኩ። ያንን ነገር በቃ እንድጨርስ ገፋፋኝ ማለት ነው። ገና ተጠርጥረው ራሱ ቫይረሱ ሳይገኝባቸው ራስን ለማጥፋት የሚሞክሩ ሰዎች አሉ። ተያዝን ብለውም እንዲ በጣም ተስፋ የሚቆርጡ ሰዎች አሉ። እና ከአንተ ልምድ ተነስተህ እስቲ የምታካፍለን፣ ምክንያቱም እንግዲህ ከመያዙን በጣም ታመህም እንደገና አገግመህም አይተኸዋል። ከዛ በኋላ ደግሞ ያለህን የመስራት ብቃትና ጥንካሬ እንዲሁ በስራ እያሳየህን ነው እና ከዛ አንጻር በተለይ ለወጣቶች ለወጣቶችን ብቻ ሳይሆን በጠቅላላው በዚህ በሽታ ውስጥ ለሚያልፉ ሰዎች የምትመክረው ወይም ከአንተ ልም ተነስተህ የምታካፍለው ነገር ካለ እንግዲህ በሽታው አሁን አብሮን ከሆነ ኦልሞስት ከስድስት ወራት በላይ ሆኗል። በዚህ ስድስት ወራት ውስጥ ብዙ ነገሮች ተምረናል፣ ብዙ ነገር አውቀናል፣ ብዙ ነገሮች ላይ ደርሰናል እና አንድ መናገር የምፈልገው በሽታው ይዞኛል ብላችሁ የምታስቡ ሰዎች፣ ወይንም ደግሞ በሽታው የያዛችሁ ሰዎች፣ አሁንም ታማችሁ አልጋ ላይ ያላችሁ ሰዎች፣ ሆኖም ደግሞ ሲምተሙን እያያችሁ ያላችሁ ሰዎች ተስፋ እንዳትቆርጡ ነው። ምክንያቱም ተስፋ መቁረጥ ነው አይ ቲንክ የሚያዳክመን የባሰ እና መበርታት እንደሚሻላችሁ እንደምትድኑ ማመን የዶክተርና የሕክምና ባለሙያትን ምክር መስማትና በአግባቡ ራሳችንን በመጠበቅ አይ ቲንክ በሽ አሁን ማሸነፍ የምንችል ይመስለኛል። ስለዚህ በርቱ፣ እግዚአብሔር ከእናንተ ጋር ነው። እንደምድኑ እመኑ። እንደሚሻላችሁ ካመናችሁ ይሻላቸዋል። የመረጃ ቴክኖሎጂ ለመጪው በርካታ ዓመታት በተለይ በትምህርት ዘርፉ ትልቅ ተጽዕኖ ይኖረዋል ብሎ የሚያምነው ፍጹም፣ በቀጣይም ለአዋቂዎች የሚጠቅም ፎቶግራፍ የተነሱ ጽሑፎችን ኤዲት ማድረግ የሚያስችል እና ሌሎችም አዳዲስ መተግበሪያዎችን ሰርቶ በቅርቡ ለተጠቃሚዎች ያቀርባል። ለአሜሪካ ድምጽ ዘገባ سمنیشه ya, si asmo, si You can fool the you to the አብራችሁን ስላመሻችሁ እናመሰግናለን። ኤልያስ አስማረ፣ በድምፅ ምህንድስና ሀብታሙ ዝዩን፣ በመስተንግዶው አብረናችሁ አምሽተናል። የነገ ሰው ይበለን። ደህና እደሩ።